የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ ኢትዮጵያ ቻነል ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ታህሳስ 19 2014 ዓ ም ምሽት ስርጭታችን ነው። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች፣ ተመልካቾች የማስተናግዳችሁ ሰሎሞን አባተ ነኝ። ኮሮና ቫይረስን ለመቆጣጠር እየተደረገ ባለው ጥረት ምክንያት ባለፉት ሁለት ሳምንታት ተቋርጦ የነበረው የራዲዮ በቴሌቪዥንና የቴሌቪዥን ስርጭታችን አሁን ተመልሷል። ከራዲዮ አራቅንም ካጭር ሞገድ ስርጭታችን ነበረ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እንዲሁም በዌብና በማኅበራዊ በማህበራዊ መገናኛዎችም ላይ አብረናችሁ ቆይተናል። ከዛሬ ጀምሮ ተመልሰናል አብራችሁን ወደ ዛሬ ስርጭታችን ፕሮግራሞች ስመለስ የአማራ ክልል የመጠለያ ጣቢያዎችን እየዘጋ ነው ነው በመመለስ ነፃ አድርገናል። አሁን ይሄ ጊዜያዊ መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ነበር። ሞጣንም እንደዚሁ ወደ ቀያቸው በመመለስ ነፃ አድርገናል። የአደጋ መከላከልና የምግብ ዋስትና ቢሮ ኃላፊ ናቸው፣ አቶ ኢያሱ መስፍን ይባላሉ የሰማችኋቸው። እንዲሁም በተለይ በደቡብ ወሎ ዞን ትምህርት ቤቶች እየተከፈቱ ነው። እነዚህንና ሌሎችም ዘገባዎችን በመጽሔት ይዘናል። አብራችሁን ቆዩ። ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ ብላችሁ በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሽያኑ አልሳንቶስ ነው። ለስቱዲዮ ድምፅና ምስል ቅንብር ራብ ማክሊን በመሳሪያዎቹ ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያውም እንዲሁ መሳሪያዎቿ ላይ አብርነች አብራነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአማራ ክልል መንግስት በሰሜኑ የአገሪቱ ክፍል በተከሰተው ጦርነት ምክንያት ለተፈናቀሉ ወገኖች ከፍቷቸው የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን አስታውቋል። እስከዛሬ ወደ አራት መቶ ሺህ የሚጠጋ ቁጥር ያላቸው ተፈናቃዮች ወደ ቀያቸው መመለሳቸውን የክልሉ አደጋ መከላከል እና የምግብ ዋስትና ኮሚሽን ዛሬ ገልጿል። በሌላም በኩል የህወሓት ታጣቂዎች ወደ አማራ ክልል መግባታቸውን ተከትሎ ተቋርጦ የነበረው የመማር ማስተማር ሂደት ደሴ ውስጥና በኦሮሞ ብሔረሰብ አስተዳደር ዞን መጀመሩ ተገልጿል። ታጣቂዎች የመመገቢያ የማረፊያና የጦር መሳሪያዎች ማከማቻ እንዳደረጓቸውና ዝርፊያና ውድመት እንደተፈጸመባቸው የተነገረ ከ350 በላይ የመንግስትና የግል ትምህርት ቤቶች መሆናቸውም ተገልጸዋል። አድማጮቻችን፣ ዝርዝር ዘገባዎቹ በምሽቱ አብይ ርዕስና በዜና ትንታኔ ክፍለ ጊዜያችን ይቀርባሉ። የ የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሶማሊያ እየተካሄደ ያለው ምርጫ መመሪያ መሰረት እንዲካሄድ እያደረጉ አይደለም በሚል ከስልጣን አግደዋቸዋል። ይህንን ተከትሎ በሶማሊያ ፖለቲካዊ ውጥረት ነግሷል። በሶማሊያ ፕሬዝደንቱ ጠቅላይ ሚኒስትሩን ከስልጣን ማገዳቸው ህገ መንግስታዊ ነው ወይስ አይደለም የሚለው ሀሳብም አከራካሪ መሆኑ ተዘግቧል። ዓለም አቀፉ ማህበረሰብ ሁለቱ መሪዎች ወደ ድርድር እንዲመጡ ጥሪ እያቀረበ ሲሆን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መስሪያ ቤትም በጉዳዩ ላይ መግለጫ አውጥተዋል። በአሜሪካ ድምፅ የሶማሊያ ክፍል ባልደረባ የሃሩን ማዕሩፍን የፖለቲካ ትንታኔን ጨምሮ ወቅታዊ የፖለቲካ ጉዳዮች ላይ ተጠናቀረውን ዘገባ ኤደን ገረመው በአጭሩ ታሰማናለች። የሶማሊያ ጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ በሀገሪቱ እየተካሄደ ያለውን ምርጫ በመመሪያው መሰረት እያስፈጸሙ አይደለም፣ የሶማሊያ ብሔራዊ ንብረት የሆነ መሬትንም በህገ ወጥ መንገድ እየተቀራመቱ ነው በማለት በትናንትናው ዕለት ከስልጣናቸው እንዲታገዱ ማድረጋቸውን ፕሬዚዳንት ሙሐመድ አብዱላሂ መሐመድ ፎርማጆ ካስታወቁ ቁ በኋላ ከተለያዩ አቅጣጫዎች ተቃውሞ እያስተናገዱ ይገኛሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት በበኩላቸው ሁኔታውን የመፈንቅለ መንግስት ሙከራ ሲሉ በመጥራት የሀገሪቱ መከላከያ ትእዛዝ ከኔ ሊቀበል ይገባል ሲሉ አሳስበዋል። ይሄ ሁኔታ ታዲያ በሶማሊያ ተጨማሪ የጸጥታ ስጋት ይፈጥራል በሚል በሀገሪቱ ውጥረት ነግሷል። በዚህ ጉዳይ ላይ የአሜሪካ ድምጽ የሶማለኛ ቋንቋ ክፍል ባልደረባ ና በሶማሊያ ጉዳይ ተንታኝ ሀሩን ማሩፍ ፕሬዚዳንት ፎርባጆ በሀገሪቱ ህገ መንግስት መሰረት ይህን ማድረግ ይችላሉ ወይ በሚል ለቀረበለት ጥያቄ እንዲህ ስል መልሷል። የሶማሊያ ህገ መንግስት በዚህ ጉዳይ ላይ ግልጽ የሆነ ነገር የለውም ወይንም ይህንን ጉዳይ በቀጥታ አይመልሰውም። ነገር ግን ለፕሬዚደንቱ ጠቅላይ ሚኒስትር የመሾም ስልጣንን ያጎናፀፈ ነው። ይሁንና ጠቅላይ ሚኒስትሩን በተለያዩ ምክንያቶች ለማባረር ስልጣን ያለው ፓርላማው ነው። የፓርላማው የስራ ጊዜ ደግሞ ልክ የዛሬ ዓመት በጎረጎሳውያኑ ታህሳስ 2020 ላይ አብቅተዋል። ይህ ደግሞ ፕሬዚደንቱን ጨምሮ ጠቅላይ ሚኒስትሩም ሆነ ሁሉም ባለድርሻ አካላት ወደ ምርጫ የገቡበት የሽግግር ወቅት ነው። ስለዚህ ቀጥተኛ የሆነ መልስ የለውም። ዓለም አቀፉ ማህበረሰብ ከታቀደለት የጊዜ ገደብ ውጭ እየተጓተተ ያለውን የሀገሪቱ ምርጫ ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ እያደረገ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ የሚኒስቴር መስሪያ ቤቱን ሀሳብ ያስታወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷና ሁለቱ ባለስልጣናት አስቸኳይ ተሰባስበው እንዲመክሩና የተጀመረውን ምርጫ በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። በሌላ በኩል የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ በትዊተር ገጹ ላይ ባሰፈረው መልእክት ዩናይትድ ስቴትስ ጠቅላይ ሚኒስትር ሮብሌን በማገድ ሶማሊያ ወደ ሰላም የምታደርገውን ጉዞ ለማደናቀፍ የሚደረግ ጥረትን በተመለከተ እርምጃ ለመውሰድ ዝግጁ ነች። እየተፈጠረ ያለው ሁኔታ አሳሳቢ ነው። ተአማኒነት ያለውና ፈጣን የሆነ ምርጫ እንዲደረግ፣ ሁለቱም አካላት ግጭት አባባሽ ከሆነ ድርጊት እንዲታቀቡ ሲል ጥሪ ያቀረበ ሲሆን በተመሳሳይ በሶማሊያ ፖለቲካ ውስጥ ስሟ እጅግ የገነነው ትውልደ ሶማሊያዊቷ የሚኒሶታ ምክር ቤት አባል ኢልሃን ኦማር በትዊተር ገጿ ላይ የፎርማጆ የስልጣን ዘመን ካበቃ አንድ ዓመት ተላልፎታል፣ ፎርማጆ ወደ ጎን ገለል ብሎ የተጓተተው ምርጫ ሊካሄድ ይገባል ስትል ድጋፋን ለጠቅላይ ሚኒስትር መሐመድ ሁሴን ሮብሌ አሳይታለች። የከተማ ውስጥ የትራንስፖርት አገልግሎት በመስጠት የሚታወቀው የኡበር ኩባንያ ኬንያ ውስጥ በሞተር ብስክሌት የህዝብ ማመላለሻ አገልግሎት ሊሰጥ ማሰቡ ተሰማ። ኡበር አገልግሎቱን ለመስጠት ያሰበው ኦፒበስ ተብሎ በሚታወቀው በስዊድንና ኬንያዊ የኤሌክትሪክ ተሽከርካሪ ድርጅት ጋር በመሻረክ መሆኑ ተመልክቷል። ሶስት ሺህ በኤሌክትሪክ የሚሰሩ የሞተር ብስክሌቶችን ለኤሮፓ አቆጣጠር በ2020 ለማስገባት ማቀዱን የቪኦኤ ሪፖርተራችን ከናይሮቢ በላከው ዘገባ ተገልጿል። የታክሲ አገልግሎት የሚሰጡ በሚሊየን የሚቆጠሩ የሞተር ብስክሌቶችን በኤሌክትሪክ ወደሚሰሩት የማዘዋወሩ ሂደት የአየር ብክለትን በከፍተኛ ደረጃ ሊቀንስ ይችላሉ ተብሏል። የዩናይትድ ስቴትስ የጤና ባለስልጣናት ለኮቪድ-19 የተጋለጡት ሰዎች በመገለል የሚቆዩበትን ጊዜ ከአስር ቀን ወደ አምስት ቀን ማጠሩን አስታወቁ። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ባለስልጣናት ትናንት ሰኞ በሰጡት መግለጫ ለቫይረሱ የተጋለጡት ሰዎች ራሳቸውን አግልለው ከቆዩበት አምስት ቀን በኋላ የአፍና አፍንጫ መሸፈኛቸውን በማድረግ ወደ ህብረተሰቡ ተመልሰው መቀላቀል የሚችሉ መሆኑን አስታውቀዋል። የሲዲሲ ባለስልጣናት ቫይረሱ የበለጠ ተላላፊ የሚሆነው ምልክቱ ከታየበት ሁለት ቀናት በፊት እና ምልክቱ ከሄደበት ሶስት ቀናት በኋላ ድረስ መሆኑን በልምድ መረጋገጡን አስታውቀዋል። ይሁን እንጂ ምክረ ሀሳቡ አስገዳጅ መመሪያ ሳይሆን ለአሰሪዎች፣ ለክፍለ ግዛት እና የአካባቢው ባለስልጣናት ጠቃሚ መመሪያ እንዲሆን ታስበው መሆኑን ተመልክቷል። ውሳኔው የመጣው ጎጂነቱ እንደከዚህ በፊቶቹ ቫይረሶች ባይሆንም የሚስፋፋበት ጊዜ እጅግ ፈጣን መሆኑ ከተነገረው የኦምሪኮን ቫይረስ ጋር የተያያዘ መሆኑም ተመልክተዋል። ቫይረሱ ብዙ ሰዎችን በአጭር ጊዜ ውስጥ የሚይዝ በመሆኑ ሐኪሞችን ጨምሮ በመገለል እንዲቆዩ የሚደረጉ ሰዎች ሊበዙ እንደሚችሉም ተሰክተዋል። ያ ከሆነ ደግሞ እንደ ሆስፒታል የመሳሰሉት መሰረታዊ አገልግሎት ሰጪዎች በሀኪሞች እጥረትና በህሙማን ብዛት ሊጨናነቁ ስለሚችሉ መመሪያው የወጣው ቀውስ እንዳያመጣ ከመነጨ ስጋት ጭምር መሆኑም በዘገባው ተመልክተዋል። ፕሬዚደንት ጆ ባይደን በትናንትናው እለት የዩናይትድ ስቴትስ የመከላከያ በጀት 768 ነጥብ 2 ቢሊየን ዶላር እንዲሆን በሚያዘው ረቂቅ ላይ በመፈረም ህግ ሆኖ እንዲወጣ አጽድቀዋል። ህጉ እንደ ኤሮፓ አቆጣጠር በ2022 ለሰራዊቱ አባላት የ2 ነጥብ 7 ከመቶ የደሞዝ ጭማሪ እንዲሰጥ የሚያዝ መሆኑም ተመልክተዋል። የዩናይትድ ስቴትስ መከላከያ በጀት ካለፈው ዓመት ጋር ሲነጻጸር የአምስት ከመቶ ብልጫ ያለው መሆኑም ተገልጿል። የበጀት ረቂቁ በዲሞክራትና የሪፐብሊካን ህግ አውጪ ምክር ቤት አባላት ብርቱ ክርክር ሲካሄድበት የቆየ መሆኑም ተጠቅሷል። ፕሬዚደንት ባይደን ከበጀት ህጉ ጋር ተያይዞ ለሰራዊቱ አባላትና ቤተሰቦቻቸው የሚሰጠው ጥቅማጥቅምና የተቀላጠፈ የፍትህ አገልግሎት እንዲሁም የአገሪቱን የመከላከል አቅም ታሳቢ ያደረጉ ስልጣኖችን ያጎናጸፉ ውሳኔዎች የተካተቱበት መሆኑን ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስና ሩሲያ በሚቀጥለው ጥር ወር በኒውክሌር የጦር መሳሪያ ቁጥጥርና በሩሲያ ና ዩክሬን ድንበር በሰፈረው ውጥረት ሳቢያ እንደሚነጋገሩ ተገለጸ። በዋይት ሀውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ዛሬ ለጋዜጠኞች በሰጡት ማብራሪያ ሁለቱ አገሮች የፊታችን ጥር ሁለት ተገናኝተው በደህንነት ጉዳይ እንደሚነጋገሩ ገልጸዋል። የሩሲያና የኔቶ ንግግር ጥር አራትና አምስት 2014 የሚካሄድ መሆኑም ተመልክተዋል። ይሁን እንጂ በዩናይትድ ስቴትስና በሩሲያ ውይይት ላይ የዩክሬን ጉዳይን አስመልክቶ ለዩክሬን ነፃነትና ጥቅም ሲባል በሁለቱ አገሮች ከውሳኔ የሚደረስበት ምንም አይነት ውይይት እንደማይደረግ ቃል አቀባዩ አመልክተዋል። ዩክሬንን በተመለከተ የፕሬዝደንት ባይደን አቋም ግልጽና ያልተለወጠ ነው ያሉት ቃል አቀባዩ የዩናይትድ ስቴትስ ከተባባሪዎቿ የኔቶ አባላት ጋር ተግባራዊ በሚደረግ ሁለቱ የማዕቀብና የዲፕሎማሲ መንገድ የሚፈጸም መሆኑን ተናግረዋል። ሩሲያም በአንጻሩ ኔቶ ወደ ሩሲያ ድንበርና አካባቢዋ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና ሊሰጠኝ ይገባል የሚል አቋም መያዟም ተመልክተዋል። የዩናይትድ ስቴትስ የሮማ ካቶሊካዊት ቤተ ክርስቲያን የቀሳውስት እጥረት እየገጠማት የመጣ በመሆኑ በርካታዎቹን ከአፍሪካ ማስመጣት መጀመሯ ተገለጸ። አሶሼትድ ፕሬስ ትላንት እንደዘገበው ባለፉት 50 ዓመታት ውስጥ የቀሳውስቱ ቁጥር 60 ከመቶ የሴት መነኮሳት ደግሞ በ75 በመቶ መቀነሱ ተመልክተዋል። እንደ ኤሮፓ አቆጣጠር ከ1970 እስከ 2020 የነበረው የቀሳውስት ቁጥር 60 ከመቶ በመቀነሱ ወደ 3500 አጥቢያዎች ያለ ካህን እንዲቀሩ ያደረጉ መሆኑን ከጆርጅታውን ዩኒቨርሲቲ የተገኘው ጥናታዊ መረጃ አመልክተዋል። በዚህ የተነሳም እጥረቱን ለማቃለል ቤተ ክርስቲያኒቱ በከፍተኛ ፍጥነት እየተስፋፋችበት ካለችበት አፍሪካ በማስመጣት በማሟላት ላይ እንደምትገኝ ተገልጿል። እንደ ናይጄሪያና ዚምባብዌ ከመሳሰሉት አገሮች የሚመጡት ቀሳውስት ቤተ ክርስቲያኒቱን በክህነት አስተዳዳሪነትና ጳጳስነት በማገልገል ላይ እንደሚገኙም ተዘግበዋል። ለረዥም ጊዜ እየቀነሰ በመጣው የቤተ ክርስቲያኑ አባላት ብዛትና በአስገድዶ መድፈር የተወነጀሉ በርካታ የሮማ ካቶሊካዊት ቤተ ክርስቲያን ካህናት ሳቢያ የተጎዳው የቤተ ክርስቲያኑ ስም ፈተና ሆኖ መቆየቱም በዘገባው ተመልክተዋል። አፍጋኒስታን ውስጥ የሚገኙ በርካታ ሴቶች ዛሬ ማክሰኞ ባደረጉት የተቃውሞ ሰልፍ አዲሱ የአፍጋኒስታን አመራር የሆነው ታሊባን ለሴቶች የትምህርትና የስራ ዕድል እንዲፈቅድ ጠይቀዋል። ሴቶቹ በተቃዋሟቸው ያሰሟቸው ከነበሩ መፈክሮች መካከል ትምህርት ቤቶችን ለምን ዘጋችሁ የሚሉና ስራ፣ ምግብና ትምህርት የመሳሰሉት ይገኙበታል። መንግሥታትና የሰብዓዊ መብት ተሟጋቾች ታሊባን ስልጣን ከተቆጣጠረበት ካለፈው ነሐሴው ጀምሮ የሴቶችን መብት እንዲያከብር ሲወተውቱ መቆየታቸው ይታወቃል። ታሊባን ከትናንት በስቲያ በሰጠው መግለጫ ሴቶች ከሌላ ሰው ጋር ካልሆኑ በቀር ብቻቸውን ከ72 ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ እንዲሰጡ መመሪያ ማስተላለፉ ተዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ፣ ደረጀ ለዜናው የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ በአጭር ሞገድ በ202 ሜትር ባንድ በ13765 ኪሎሃርት በ25 ሜትር ባንድ በ12040 ኪሎሃርት በ31 ሜትር ባንድ በ9485 ኪሎሃርት እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2014 ዓ ም ምሽት ስርጭታችን ነው። ዝግጅቶቻችንን በሌሎችም መንገዶች በቀጥታ ልትከታተሉ ትችላላችሁ። ክቡራትና ክቡራን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ትገቡ። አሁን እየተላለፈ ይገኛል። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። በዩቲዩብ፣ በኢንስታግራም ታገኙናላችሁ። አብራችሁን ቆዩ። እስከ ምሽቱ አራት ሰዓት በርከት ያሉ ዝግጅቶች አሉን። ለበዓል ወደ አገር ቤት የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትሎ ቁጥሩ እጅግ የበዛ ኢትዮጵያዊ ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። በዚህ የጉዞ የጥሪና የጉዞ ጉዳይ ላይ ታዲያ የተለያዩ ሀሳቦች ያላቸውን ሁለት ኢትዮጵያውያን አነጋግረናል። ቀንጨባ አድርገን እናሰማችሁ። በሰሜኑ ሀገራችን ክፍል ላይ የተደረገውን ጦርነት ወይም የተጎዱ ወገኖቻችንን በወሎ አካባቢ፣ በተለይ በአፋር ያሉትን ሄደን ልንደርስላቸው ሀሳብ አለ ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ህዝብ ምግብ፣ መድኃኒት እንዲያገኝ ነው። መማፀን ያለበት መቃወምም ያለበት የኮሎምበስ ኦሃዮን ኮርሶ ኮጂና የሜሪላንዱን ተስፋሁን ካሳይ ነው የሰማችኋቸው። በዚህ ምሽት ሁለቱንም ይዘናቸዋል አሁን የዕለቱ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአማራ ክልል መንግስት ሰሜን የሀገሪቱ ክፍል ውስጥ በተቀሰቀሰውና በቆየው ጦርነት ምክንያት ተፈናቅለው የነበሩ ወገኖችን ያስጠልሉበት የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን ዛሬ አስታውቋል። እስካሁን ድረስ ወደ አራት መቶ ሺህ የሚጠጋ ቁጥር ያላቸው የቀድሞ ተፈናቃዮችን ወደ የሰፈራቸው ወደ የቤታቸው መመለሱን የክልሉ የአደጋ መከላከልና የምግብ ዋስትና ኮሚሽን ዛሬ ገልጿል። አስቴር ምስጋናው ተከታዩን ዘግባለች። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን የሕዝብ ግንኙ ጀምሮ በሌሎች ዞኖች ከፍቷቸው የነበሩ ጣቢያዎችን መዝጋት መጀመሩን ገልጸዋል። መጠለያ ጣቢያዎችን ነጻ ለማድረግ ዘንዘልማ አካባቢ ይኖሩ የነበሩ ተፈናቃዮችን በትናንትናው ዕለት 2221 ተፈናቃዮችን በ47 መኪና በማጓጓዝ በአስር ወረዳዎች እንዲመለሱ ተደርገዋል። እንደዚሁም ሰሜን ሸዋ 2127 ተፈናቃዮች በ72 መኪና ተመላሽ እንዲሆን አድርገናል። መካነ ሰላም እንደዚሁ 17 መኪናዎችን በመጠቀም ተመላሽ አድርገናል። እንግዲህ በጥቅሉ ዘንዘልማን ጊዜያዊ መጠለያ ጣቢያ 18 ሺህ በላይ ተፈናቃይ ነበረ። ይህም ተፈናቃይ ሙሉ በሙሉ በመመለስ ነፃ አድርገነዋል። አሁን ይሄ ጊዜያዊ መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ነበር። ሞጣንም እንደዚሁ ወደ ቀያቸው በመመለስ ነፃ አድርገነዋል። እንደዚሁም መካነ ሰላምም ከ1571 በላይ ተፈናቃይ ነበር። እሱንም መልሰን ነፃ አድርገነዋል። ደብረ ብርሃን እንግዲህ አምስት መቶ የማይበልጡ ተፈናቃዮች አሉ እና ደባርቅ ያለ ተፈናቃይ እንዲሁም እብናት ያሉ ጥቂት ተፈናቃዮች ሲቀሩን በስተቀር ሁሉም ተፈናቃይ የነበረባቸው ጊዜያዊ መጠለያ ጣቢያዎች ተፈናቃዩን መልሰናል። የሚቀሩትንም እነዚህን ተፈናቃዮች እስከገና ድረስ አጓጉዘን ወደ ቀያቸው ምንመልስ ነው። ተፈናቃዮቹን መልሶ በማቋቋም ሂደት እስካሁን ከ602 ሺህ ኩንታል በላይ እህል የተጓጓዘ መሆኑንና ከ300 ሚሊዮን በላይ እርዳታ የሚጠብቅ ሰው መድረስ መቻሉን አቶ እያሱ አክለው ገልጸዋል። በአጠቃላይ እንግዲህ እስካሁን ድረስ መፈናቀሉ ከተጀመረ ጊዜ ጀምሮ ማለትም አሸባሪው የህዋት ቡድን ካፈናቀለው ጊዜ ጀምሮ እስካሁን 6250 ኩንታል እህል በማጓጓዝ ለ3 ሚሊዮን 795302 ህዝብ ተደራሽ ማድረግ ተችሏል። ይህ ማለት እንግዲህ የምንደግፈውና የምናቋቋመው 11 ነጥብ 4 ሚሊዮን ህዝብ ነው ብያችኋለሁ። ይህንን ተደራሽ ለማድረግ በጊዜ የለም ስራዎችን በፍጥነት መስራት አለብን። ቅድም በየቀኑ የሚገቡ ኩንታል እህሎችን እየጠቀስኩላችሁ ነገም ተመሳሳይ እህሎች ተደራሽ እንደሚሆኑ ለማመላከት ነው። መልሶ በማቋቋሙ ሂደት ውስጥ በየወሩ አንድ ነጥብ ሁለት ሚሊዮን ኩንታል እህል እንደሚያስፈልግ ኮሚሽኑ ቀድሞ ያስጠና በመሆኑ ህዝቡ አሁንም የተለመደ ድጋፉን እንዲያደርግ ጠይቀዋል። በቀጣይ ለድጋፍና ለመልሶ ማቋቋም ተግባሩ ማህበረሰቡ በጦርነቱ ደጀን ሆኖ ያሳየውን ተጋድሎ በመልሶ ማቋቋሙ ምድገም አለበት። በምድገምም ማህበረሰባችን ከዚህ ችግር አሻግረን ራሳቸውን አምርተው ራሳቸውን ችለው ችግሩን እንዲሻገሩ የማድረጉን ተግባር በርብርም እንድንሰራው በኮሚሽኑ እና በራሴ ስም አደራ እላለሁ። በአማራ ክልል የህወሓት ታጣቂዎች በወረራ ይዘዋቸው በቆዩና አሁን ነጻ በወጡ አካባቢዎች ያሉ 11 ሚሊዮን አራት መቶ ሺህ በላይ ሰው አስቸኳይ የምግብ እርዳታ እንደሚያስፈልገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ሰሞኑን በተደጋጋሚ ማሳወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር አመሰግናለሁ አስቴር ለዘገባው። ተከታዩ ዘገባም እዛው አማራ ክልል ውስጥ ያቆየናል። በሰሜኑ አካባቢ የህወሓት ታጣቂዎች ወደ አማራ ክልል መዝለቅና የጦርነቱን መስፋፋት ተቀጥሎ ተቋርጦ የነበረው የመማር ማስተማር ሂደት በደሴና በኦሮሞ ብሔረሰብ ዞን መጀመሩን የአካባቢዎቹ ባለስልጣናት አስታውቀዋል። ስራ የጀመሩት ታጣቂዎቹ መመገቢያ ማረፊያና የመሳሪያ መከማቻ አድርገዋቸው እንደነበረ የተነገረና የወደሙና የተዘረፉ የተባሉ 350 ትምህርት ቤቶች ናቸው። መስፍን አራጌ ከሁሉም አካባቢዎች የሰውንና የባለሥልጣናቱን አስተያየቶች አሰባስቧል በተከታዩ ዝግጅት አካቶታል። የህዋት ኃይሎች ወደ ደሴ ከተማ መግባታቸውን ተከትሎ ጉዳት ከደረሰባቸው ተቋማት ዋነኞቹ ትምህርት ቤት መሆናቸውና የከተማ አስተዳደሩ ትምህርት መምሪያ ኃላፊ ኢያሱ ዘውዱ የገለጹት። እንደ መምሪያ ኃላፊው የትምህርት ተቋማቱ የህዋት ኃይሎች ማረፊያ እና የጦር መሳሪያ ማሰባሰቢያ ከመሆኑ ባሻገር በውስጡ የሚገኙ ግብአቶቹ ለውድመትና ለዘረፋ ተዳርገዋል። በተለይ ጅምታው አልሞ ካጠቃቸው ተቋማት መካከል ትምህርት ቤቶች ናቸው። በዚህም መሰረት የትምህርት ቤቶችን ማንኛውንም ንብረት በአስከፊ ሁኔታ ነው እንደሆነ ገርፎ የሄደው በተለይ ላቦራቶሪዎችን፣ የአይሲቲ ማዕከላትን፣ ቤተመጻሕፍትን፣ እንደዚሁም ሌሎች ከቢሮ ጀምሮ አንድም ለታሪክ እንዳይቆይ ያደረገበት ሁኔታ ነው ያለው። እጅግ በጣም በሚያሳዝን ሁኔታ ነው ውድመት ያስከተለው። ከወይዘሮ ስህን ትምህርት ቤት ጀምሮ የነበሩ የላቦራቶሪ የኢኩፕመንቶች፣ ኬሚካሎች፣ እንደዚሁም መጽሐፍቶች ነው ታሪክ እንዳይኖር አድርጎ እያየቆዘምን ጊዜ እንዲወስድ አድርጎ ነው የትምህርት ተቋማት በአጭር ጊዜዎች ወደ መማር ማስተማሩ ተግባር እንዳይመለሱ የማድረግ ስራዎች ናቸው ሰርቶ የወጣውን ጠላቶቻችን ሲሉ የጠሯቸው አካላት በፈጸሙት መት ተስፋ ሳይቆርጡ እንደ አዲስ የመነሳሳት መንፈስ በመምህራን እና በተማሪ ቤተሰቦች ዘንድ ተፈጥሯል የሚሉት መምሪያ ኃላፊው የውስጥ አደረጃጀቱ ባይሟላ እንኳ ያለውን አቅም አሟጦ በመጠቀምና በመዋዋስ ትምህርት ተጀምሯል ብለዋል። የእነሱን አላማ የምናከሽፈው እኛ አንገት ሳንደፋ ተስፋ ሳንቆርጥ ሳንቆዝም ባለን ሪሶርስ የልጆቻችን የመምህራኖቻችን ስነ ልቦናን መመለስ አለብን። ይሄንን በማድረግ ነው የእነሱን ሴራ የምናከሽፈው በማለት ነው እንግዲህ ባለን ሁኔታዎች ድንጋም ላይ ተቀምጠው ልጆቻችንን እናስተምራለን ብለው ኮሚቴ በመሆናቸው መምህራን ግቢያቸውን አጽድተው እና ሁሉም ነገር አድርገው ባለን ሪሶርስ ላይ ነው። ከቾክ ጀምሮ ከትምህርት ቤት ትምህርት ቤት እያቀያየርን ነው ስራ የጀመርነው። ይህንን በማድረግ ባለፈው ሳምንት ከአስራ ሶስት እስከ አስራ አምስት ሰላሳ ሰባት ትምህርት ቤቶች የመማር ማስተማሩ ስራ ጀምረው ነበር። በዚህ ሳምንት ደግሞ በአስራ ስምንት ሁሉም የመንግስትም የግልም ትምህርት ቤቶች ጀምረዋል። አቶ እያሱ በየትምህርት ቤቶቹ የደረሰውን ዘረፋና ወድመት የሚያጣራ ግብረ ኃይል መቋቋሙንም ጠቁመዋል። ለመንግስት፣ ለረጂ ድርጅቶች፣ ለባለ ሀብቶች በየትምህርት ቤቶቹ ተምረው በውጭ ሀገራት ለሚኖሩ የአካባቢው ነዋሪዎች ባስተላለፉት ጥሪም ትምህርት ቤቶቹን መልሶ በማቋቋም የበኩላቸውን እንዲያበረክቱ ጠይቀዋል። የሕወሓት ኃይሎች ወደ አካባቢው ዘልቀው መግባታቸውን ተከትሎ የትምህርት ዘመኑ ጊዜ በመራዘሙ የትምህርት ወቅቱን ለማካካስ የተለያዩ አማራጮች መቀመጣቸውን ያስረዱት ክልሉ ካላንደር አዘጋጅቶ ልኳል። ቅዳሜ የትምህርት ቀን እንዲሆን ወስኗል። ወጣ ያሉ ደግሞ እንደ ሁለተኛ ና እንደ አስራ ሁለተኛ ክፍል ያሉት እሁድንም የማጠናካ ትምህርት እንዲሰጥ አቅጣጫ አስቀምጧል። ከዚህ ባለፈ ሐምሌ የረፍት ቀን ሳይሆን የትምህርት ቀን እንዲሆን ነው ካላንደሩ ላይ አዘጋጅቶ የላከው። በዚሁ መሰረት ይህንን አዘጋጅተው መምህራን የቀንና የሳምንት ፕላን እያዘጋጁ በጥንካሬ እንዲሰሩ ነው እየተነጋገሩ ነው። የጦር መሳሪያ ሲከማችበት በነበረ ቦታ ላይ ትምህርት በፍጥነት መጀመሩ ስጋት የፈጠረባቸው ወላጆች ግን መኖራቸው አልቀረም። የመምሪያ ኃላፊው በበኩላቸው አጠራጣሪ ቦታዎች ላይ በመከላከያ ኃይሎች ታገዘ ፍተሻ እስከማድረግ የደረሰ ተግባር መከናወኑን ጠቅሰዋል። ህብረተሰቡን ባሳተፈ መልኩ ግቢው እንዲጸዳ ነው ያደረግነው። የሚጠራጠሯቸውን የነሱ ማደሪያ የነበሩትን ሰፍረውባቸው የነበሩትን አንዳንድ ቦታዎች በመከላከያ እንዲፈተሹ አድርገናል። የተለያዩ ተቀጣጣይ የሚተኮሱ ነገሮች እንዳይኖሩና ተማሪዎች ላይ መምህራን ላይ ጉዳት እንዳያደርሱ በሚል ይህን አስፈትሸናል። ከዛ ባለፈው ጽዳቱን ደግሞ ያው ሌሎች ህብረተሰቡም እንዲሳተፍ ነው ያደረግነው። የህዋት ኃይሎች እንደገቡ አባቷ በሞት በተለዩባትና በዳውዶ ትምህርት ቤት የስምንተኛ ክፍል ተማሪ መሆኗን የገለጸች ታዳጊ የትምህርት መጀመሩ ከሀዘኗ እንድትጽናና እንዳደረጋት ተናግራለች። ህወሓት ገብቶ እንደነበረ በጣም የሚያስጨንቅና የሚያስፈራ ጊዜ ነበረ። እንዲሁም ደግሞ አባቴን በመኪና አደጋ አጥቻለሁ። በዛ ላይ ትምህርታችንን አቋርጠን ነበረ። ቢሆንም ከሞላ ጎደል ደግሞ አሁን ትምህርት ጀምረን ሀዘኑም እንዳለ ቢሆን ቢያንስ ደግሞ በትምህርት በመጀመሩ ደስተኛል ወንበር ያን ያክል የለም። ግን ቢሆንም አንድ ወንበር ላይ አራት አምስት ተማሪ በመቀመጥ ነው ትምህርት የምንማረው። በሆጤ አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት መምህር የሆኑት ሰለሞን በዛብህ ትምህርት እንዲጀመር መደረጉ የተሰበረውን ስነ ልቦና መጠገኛ የነበረውን አንድነት ማጠናከሪያ አጋጣሚ ነው ብለውታል። በተመሳሳይ ዜና የኦሮሞ ብሔረሰብ ዞኑ ተቋርጦ የነበረውን የመማር ማስተማር ሂደት ማስቀጠሉን አረጋግጧል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን እንዳስታወቁት ከትናንት ጀምሮ በዞኑ በሚገኙ ሁሉም ትምህርት ቤቶች ትምህርት ተጀምሯል። ሁሉም ትምህርት ቤቶች ባላቸው ግብአት ልክ ትምህርት እንዲጀምሩ አድርገናል። ባለፈው ሳምንት ጀምሮ ጽዳትና የተሰባበሩ ወንበሮችን የመጠገን ስራ ተሰርቶ ሰኞ በዞኑ ያሉ ትምህርት ቤቶች በሙሉ ትምህርት ጀምረዋል። በሌላ ዜና ጉዳት የደረሰባቸው የጤና ተቋማት መሰረታዊ የጤና አገልግሎት መስጠት መጀመራቸውን አረጋግጠዋል። ሚሴ ሆስፒታል፣ ከሚሴ የጤና ጣቢያ፣ ባቴ ሆስፒታል ብዙ ሪፈር የሚመጣባቸውና አገልግሎት የሚሰጡ ስለሆኑ በተለያየ መልኩ የሚመጡ ግብአቶች ድጋፎችን መነሻ ለነሱ ቅድሚያ በመስጠት የጤና አገልግሎት በተለይ የእናቶችና ህጻናት የወሊድ አገልግሎት በአጠቃላይ እነዚህ ኢመርጀንሲ የሆኑ ጉዳዮችን ፈጥነው ወደ ስራ እንዲገቡ የማድረግ ስራ ሰርተናል። የዞኑ መንግስት ሰራተኛ ሙሉ በሙሉ ባለው አቅም ወደ ስራ እንዲገባ አድርገን አገልግሎት የመስጠት ስራ አስጀምረናል። በአዲስ አመራሮች የተደራጀው የኦሮሞ ብሔረሰብ መሰረታዊ አገልግሎቶችን እንዲጀምሩ በማድረግ ዞኑን ወደ ቀድሞ ሰላሙ ለመመለስ ጥረት እያደረገ መሆኑን ሳይጠቁሙ አላለፉም። በእርግጠኝነትም አሁን ያለው የዞን አመራር ተግባር ከሚሴን የወሎየነታን ባህሪዋን ይዛ እንድትቀጥል በአጠቃላይ የሰላም ቀጠና አድርገን ልማት ብቻ የሚዘመርባት ዞን ለማድረግ ያቅደን እየሰራ ነው። በእርግጠኝነትም ደግሞ ይደግፈናል። ለዚህ መሳካት ክልሉ የክልል አመራር ተቀምጦ እየደገፈ ነው ያለው፣ የፌዴራል አመራር እየደገፈ ነው ያለው፣ ኮማንድ ፎርስ እየደገፈን ነው አለው። በትምህርት በጤናና በተለያዩ ተቋማት ዘረፋና ውድመት ክስ የሚቀርብበት ህወሓት በተደጋጋሚ ድርጊቱን አለመፈጸሙን ሲያስተባብል ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ሀይቅ ከተማ ውስጥ በትንሹ አርባ ስምንት ሲቪሎች በህወሀት ታጣቂዎች መገደላቸውን የከተማይቱ አስተዳደር አስታውቋል። በሲቪሎችና በሲቪል ተቋማት ላይ ታጣቂዎቻቸው ጥቃት እንደማይፈጽሙ ቀደም ሲል መስፍን እንደገለጸው የህወሀት መሪዎች በተደጋጋሚ ሲገልጹ ይሰማል። በቅርቡም እንደዚሁ ባወጡት መግለጫ ተናግረው ነበር። የሀይቅ ከተማ ነዋሪዎችንና አስተዳደሩን በቅርቡ እዚያ ተገኝቶ የነበረ ጊዜ ያነጋገረው ኬኔዲ አባተ አጠር ያለ ዘገባ አዘጋጅቷል። ይህ ዘገባ ከኬኔዲ የደቡብ ወሎና የሰሜን ሸዋ የቅርብ ጊዜ ጉዞ ተከታታይ ዘገባዎች አንዱ ነው። አዳምጡት። የህወሓት ኃይሎች በደቡብ ወሎ ዞን ሐይቅ ከተማ በቆዩባቸው ጊዜያት በጦርነቱ ተሳትፎ የሌላቸው በርካታ ንጹሐን ሰዎች ስለመገደላቸው የተለያዩ የከተማዋ ነዋሪዎች ይገልጻሉ። ባለቤታቸውን በህወሓት ታጣቂዎች ማጣታቸውን የተናገሩት ወይዘሮ ኤልሳ ሀይሉ ከከተማዋ ነዋሪዎች መካከል ናቸው። ወይዘሮ ኤልሳ በከተማ አስተዳደሩ መስሪያ ቤት በጽዳትና ተላላኪነት ይሰሩ ነበር ያሏቸውን ባለቤታቸው አቶ ግርማ መኮንንን የህወሓት ታጣቂዎች መኖሪያ ቤታቸው ሄደው እንደገደሏቸውን የገለጹት የገደሉት በሰዓቱ መጥተው ፈትሸውት ነበረ ከፈተሹት በኋላ ያው አላወቃቸውም መሰለኝ ያው እነሱ መሆናቸው ሲያቅ ከቤት ወጣ ብሎ ያው ሄዳለሁ ሲል ነው አሯርጠው የገደሉት። በሰደፉ ብዙ ሰዓት እንትን ካል ከመቱት በኋላ ከዛ በኋላ ያው ተኩሰው ነው የመቱት። በጣም በጣም ከምንም በላይ በጣም ከባድ ሀዘን ነው የተሰማኝ። በባለቤታቸው ገቢ ይተዳደሩ የነበሩት ወይዘሮ ኤልሳ አሁን ላይ ከአራት አመት ልጃቸው ጋር ለችግር መጋለጣቸውንም ይናገራሉ። እና ያው ህፃን ልጅ ትቶብኝ ሄደ። ብዙ ችግር አለ። ያው ቤት ውስጥ ብዙ ነገር አለ። በሱ ቤት እመቤት ነበርኩ። ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር የምኖረው። ያው ባዶ ቤት ነኝ ማለት ነው። አሁን ያለት ሌላዋ የሀይቅ ከተማ ነዋሪ የስልሳ አምስት አመቷ ወይዘሮ አስናቁ ነጋሽ ደግሞ

ሁለት ያዝኩትን፣ 2800 ብር ይዤ ነበር በኪሴ፣ ያንንም ወሰዱብኝ። ሁለት ጂንስ ሱሪ ጂንሱን ወሰዱብኝ፣ ቆዳ ጫማ ያወሰዱብኝ፣ መታወቂያ ያወሰዱብኝ፣ እኔንም እጄን ና እግሬን መቱኝ አለኝ የተመታው እዚህ ክንዱ ላይ ክንዱ ፈነዴች እዚህ ላይ የተመታው በብትሩ በብትር ነው የመቱ ብሎኛል። ከዛ ሲበሳጭ ደግሞ ቢሄድ ፍየሎቹ ሶስት ፍየሎች ታርጆ አገኛቸው እኔም በመጣያው ወዲያው ተከታታይ ፍየሎቹም ታርጆ እዛ ወዲያቸው ቆዳቸውን አገኘሁት። ያው ለአስር ቀን ያህል ከረመ። ልክ በተመታ በአስራ አንድ ቀኑ ሞታ። የህመም ስሜት ሲሰማው ለማሳከም እንኳን በወቅቱ ህክምና ባለመኖሩ ጧሪያቸው የነበረውን ብቸኛ ልጃቸውን መርዳት እንዳልቻሉ የሚገልጹት ወይዘሮ አስናቁ አሁን በባዶ ቤት ብቻቸውን ህይወትን ለመምራት ተገደዋል። እሱ ብቻ ነው የነበሩት ልጅ አይ፣ እሱ ብቻ ነው። እሱን ቀበርኩ። እሱ ብቻ ነበር። አሁንም ብቻ ያንቁጫልኩኛ፣ ምን ይደረግ ሆን ያለው ብቻ ነው መተዳደሪያ ያው ገጠር መሬት አለኝ። እሱ ነው እሱ ዛሬ የሚያርሰው እሱ ነው። ያው እሱ አሁን የሚያርሰው አለ ጤፍ ነው ታጨደ ለላ ለወዲ ፍዱር እሱ ሲያቃል ባለቤቱ አልቀሰንም አልቀሰንም አላወጣንም አጥቶ በሀይቅ ከተማ የአእምሮ ህሙማንም የጥቃት ኢላማ ስለመሆናቸው አስተያየት ሰጪዎች ይገልጻሉ። አስተያየታቸውን ከሰጡን ግለሰቦች መካከል የሆኑት አቶ መሐመድ ይመር የአእምሮ ህመምተኛ የሆኑ ወንድማቸው በህዋት ኃይሎች እንደተገደሉ ተናግረዋል። የተገደለው ያው እዚህ ቢሻናቁ አካባቢ ነው። ያው አይምሮውን በጣም ህመምተኛ ነው። አይምሮ ህመምተኛ ስለሆነ ያው እሳቸው ያው በዝህ ታክቲክ ዝም ብሎ ህመምተኛ መስለው ብዙ ነገር እያደረጉ እንደነበረ እንደሳቸው ሁኔታ በሳቸው ልክ ነው ያዩት። ይመታ መስሏቸዋል። ያው መጨረሻ ላይ ገደል ነው ብለው አሉ። እዛው ጎረቤት ገደል ነው አሉ አሉ። አንዲት ታገኝ የምትባለው ሴት እዛው ሱቅ ያላት አለች። አሁን እሷ ናት እንደዚህ ያለችው። አሁን አይ ህመምተኛ እኮ ነው ለምን ገደላችሁት ብለው አሉ አይ እንዲያው በኋላ ባላ ህመምተኛ መሆኑን ታየን እኮ በኋላ፣ ምን ነው ባላረግ ነው ብለናል አሉ አሉ። ያው ብናይ ሞቶ ነው ያገኘነው። በስንት ወቅቱ ያው መኪናው መንገድ ላይ ነበር የተቀበረው፣ ከዛ አንስተ እንደገና ሌላ ቦታ ላይ ቀበርን። ተገደሉ ያሏቸው የአእምሮ ህመምተኛ ወንድማቸው ህክምና አድርገው ያውቁ እንደሆነና የሐኪም ማስረጃ እንዳላቸው ጠይቀናቸው፣ አቶ መሐመድ ይህን ምላሽ ሰጥተውናል። ህክምና አዎ አርጌ የአይምሮ መምተኛ ነርቡ ተዛብቷል አሉ። ሞክር ያለሁ ብዙ ታግል ያለሁ የማይሆነ የማይሆን ሆነ። ያው እኔም ደግሞ ሲ በዛሬ በነገ ያው ደሞ መጥራለሁም ታገላለሁኝ በህክምና ታገላለሁ እያልኩኝ እንዲያለ ያው ለዚህ ደረጃ ደረሰ። ያኪም ማስረጃ ያው ወረቀቱ ነበረ ጠፍቶ ነው ጥለውት ቤት የተባለ መረጃ የተባለ ሹላ ምን ዝርዝር ነው ያደረጉት ጥለውታል። አራት ሙከት ነው የኔን እንኳ ቤት የበሉት መረጃ ቤት የግብር ወረቀት ድረስ አልቀረም እንጂ ያኪም መረጃ ነበረ። የልጁ በሀይ ከተማ በሚገኘው መስጂድ ኤልፋታ ደጅ ላይ ለረጅም ጊዜ መኖሪያዋን ያደረገች አንዲት የአእምሮ ህመምተኛም መገደሏን የመስጂዱ ጥበቃ ሼህ መሐመድ አህመድ ይገልጻሉ። ዘይደባ ስር ትባላለ

ቤተሰብ አባረራት ተወደቀች። ከዛ ስትል ይኸው አጋጣሚ መታት። እናም ምናልባትም ውጊያ እየተደረገ መሆኑን እንኳን በቅጡ ያልተረዳቸው የአእምሮ ህመምተኛዋ ወትሮውን ምሽት በምታርፍበት ፍራሿ ላይ አፈር ተመልሶባት እስከ ወዲያኛዋ ሸልባለች። በዚሁ በሐይቅ ከተማ አባትና ሴት ልጃቸውን ጨምሮ አራት ንጹሐን ከአንድ ቤት ውስጥ መገደላቸውን ከዚህ ቀደም መዘገባችን ይታወሳል። በከተማዋ ለሞትና ለአካል ጉዳት የተዳረጉ ንጹሐን ሰዎች ምን ያክል እንደሆኑ የጠየቅናቸው የሐይቅ ከተማ አስተዳደር ምክትል ከንቲባ አቶ መሱድ አበራ ተከታዩን ምላሽ ሰጥተውናል። አርባ ስምንት አካባቢ ንጹሐኖች እንደተገደሉ ነው ያለን መረጃ። በሂደት ደግሞ ሰው ወደ አካባቢው እየተመለሰ ያለበት ሁኔታ ስላለ፣ ኢቭን ቤት ለቤት ስናስስ በሙቶም የምናገኘው አካል አለ፣ ተሰውቶ፣ ሲቪሊያኖች ማለት ነው። በዛ ልክ በሂደት ቁጥሩን ይጨምራል የሚል ግምት አለኝ። ከዛ ባለፈ ግን በርካታ ወንድሞቻችን ቆስለዋል፣ አካል ጉዳተኛ ሆነዋል። በዚሁ የጥፋት ኃይል እህቶቻችንም ያው በቁጥር ይህን ያክል ነው ባልልህም፣ ተደፍረዋል። ከዚህ ባለፈ በርካታ የመኖሪያ ቤቶች መውደማቸውንም የተመለከትን ሲሆን በህዋት ኃይሎች በብዙ ቤቶች ዘረፋ እንደተፈጸመም ነዋሪዎችና የከተማው አስተዳደር አስታውቀዋል። ይሁን እንጂ በንጹሐን ላይ ኃይሎቻቸው ፈጽመዋል በሚል የሚቀርቡትን የግድያና ሌሎች ኢሰብአዊ ድርጊቶች እንደማይቀበሉ የህዋት ባለስልጣናት ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ ሀይቅ። አመሰግናለሁ ኬኔዲ ለዘገባው። ይቅርታ ጠይቃለሁ። ማሊ ከሩሲያ ዋግነር ከሚባል የሩሲያ ቅጥረኛ ተዋጊዎች ቡድን ታጣቂዎችን ወይም ተዋጊዎችን ታስገባለች እየተባለች ተወንጅላለች። ፈረንሳይና ሌሎች አስራ አምስት የምዕራብ አውሮፓ ሀገሮች ይህንን ጉዳይ አንስተው አውግዘዋል። ማሊ ግን ከሩሲያ ጋር ያለኝ ግንኙነት የወታደራዊ ስልጠና ብቻ ነው ስትል እያስተባበለች ነው። ማሊ የሚገኙ የፈረንሳይ ወታደሮች አቅም እያጠራቸው እንዳለ ፈረንሳይም ጦሯን እየቀነሰች ነው ከሳህል አውራጃ አካባቢ። በዚህ ጊዜ ውስጥ አዲሱ የሩሲያ ጦር ጣልቃ ገብነት ላይ ተንታኞች ሀሳቦቻቸውን እያካፈሉ ነው። ሪዘንበርግ ከባማ ይቅርታ አኒ ሬዘንበርግ ከባማኮ ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። የማሌ ሽግግር መንግስት በዚህ ወር መሠረት የሌለው ያለውን ክስ ክዷል። ክሱ እስላማዊ ታጣቂዎችን ለመመከት መንግስቱ አወዛጋቢውን የሩሲያ የጸጥታ ድርጅት የዋግነር ቡድንን ቀጥረዋል የሚል ነው። ምዕራባውያን ሀገራትና የተባበሩት መንግስታት ድርጅት የዋግነር ቡድንን በማዕከላዊ አፍሪካ ሪፐብሊክና በሊቢያ ሰላማዊ ሰዎችን መግደልን ጨምሮ በተለያዩ የመብት ረገጣዎች ይከሱታል። አርብ ዕለት ምዕራባውያን ሀገራት ያሰሙትን ክስ የማሌ ወታደራዊ መንግስት ነፃ ማስረጃ እንዲቀርብ በመጠየቅ ሳይቀብለው ቀርቷል። ይህ ከመሆኑ አንድ ቀን በፊት ፈረንሳይና አስራ አምስት ምዕራባውያን ሀገራት የዋግነር ቅጥረኛ ተዋጊዎች ስምሪት ያሉትን እንቅስቃሴ አውግዘዋል። በጋራ መግለጫቸው ላይ የሽግግር መንግስቱ የራሱን ጦርና ህዝብ ከመደገፍ ይልቅ ወትሮውንም የተመናመነውን የሕዝብ ገንዘብ ቅጥረኛ ተዋጊዎችን ለመቅጠር መዋሉ እንዳሳዝናቸው ገልጸዋል። መግለጫው ለዋግነር ቡድን ዘመቻ የቁሳቁስ ድጋፍ ያደርጋል ሲል የወቀሰውን የሩሲያ መንግስት ኃላፊነት በተሞላበት መልኩ እንዲንቀሳቀስ ጥሪ አቅርበዋል። ሞስኮ የቀረበባትን ክስ አትቀበልም። የማሊ መንግስት የሩሲያ የጦር አሰልጣኞች ያላቸው አካላት በሀገሪቱ ውስጥ እንዳሉ አምነዋል። በዚህ ያሉት የሀገሪቱን መከላከያና ደህንነት ኃይሎች የስምሪት አቅም ለማጠናከር እንደሆነም ተናግረዋል። አሊ ቱንካራ መቀመጫውን ባማኮ ላይ ባደረገው የሳህል የጸጥታና ስትራቴጂ ጥናት ማዕከል ኃላፊ ናቸው። እሳቸው የሩሲያ ኃይሎች በሀገሪቱ መገኘታቸው አላማው የጦር ስልጠና መስጠት ይሁን ቅጥር ነፍሰ ገዳይነት ለመናገር ከባድ መሆኑን ይወሳሉ። ይሁንና ከፊት ለፊት ውጊያ ይልቅ ድጋፍ መስጠት ላይ የሚያነጣጥር ኃላፊነት ሳይኖራቸው እንደማይቀር ይጠቁማሉ። ሰፑር ፐርሜት አላርሜ ደረምፖርት ይሄ በእነሱ ድጋፍ የማሊ ጦር በጠላት ላይ ድል እንዲቀዳጅ ያደርገዋል። ከፈረንሳይ ጦር ጋር ይህን ማድረግ አልተቻለም። ሁለተኛው እድል ደግሞ ጽንፈኞችን ድል ካደረገ በኋላ የማሊ መንግስት ራሱን ህጋዊ ለማድረግ ይቻለዋል። ፕሬዚደንት ኬታ ተገደው ስልጣን የለቀቁት የሀገሪቱ የጸጥታና የደህንነት ሁኔታ መጥፎ ስለነበረ ነው ነው ያሉት አሊ ቱንከራ የማሌ የቀድሞ ፕሬዚደንት ኢብራሂም ባባካር ኬታ በጎርጎሳያኑ 2020 ዓ ም ላይ ነበረ በኮሎኔል አስሚ ጎይታ በተመራ መፈንቅለ መንግሥት ከሥልጣናቸው የተወገዱት። ከዚያ በፊት የሀገሪቱ ጸጥታ ሁኔታ መዳከሙን መንስ ያደረገ ህዝባዊ ተቃውሞ በርትቶ ነበረ። ጎይታ ጊዜያዊ መንግሥቱን ከሥልጣን ያስወገደ ሌላ መፈንቅለ መንግሥት በግንቦት ወር አድርገዋል። በ2022 የጎርጎሳውያኑ ዘመን ምርጫ ለማካሄድ ቃል ገብተዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋዝ የማሌ መንግሥት ምርጫ እንዲያከናውን ግፊት ሲያሳ አምባሳደር ሰንብተዋል። ኢኮዋስ ያልተረጋገጡ ዘገባዎች ወታደራዊ መንግስቱ ቅጥረኛ ተዋጊዎች ቡድን ጋር ንግግር መጀመሩን ካስታወቁ በኋላ በህዳር ወር ላይ የዋግነር ቡድን ወደ ማሊ ገብተዋል የሚለው ጉዳይ እንዳሳሰበው አስታውቋል። በማኮ በነበረው ህዝባዊ የተቃውሞ ሰልፍ ላይ የፈረንሳይ ጦር ማሊን ለቆ እንዲወጣ ተጠይቀዋል። አንዳንድ ሰልፈኞች የሩሲያ ጦር ጣልቃ እንዲገባ ሲጠይቁም ተሰምተዋል። የፈረንሳይ ጦር በጎርጎሳያኑ 2013 ዓ ም ማሊ ከገባ ጀምሮ ህዝባዊ አስተያየት ከድጋፍ ይልቅ ወደ ሰፊ ተቃውሞ እያመዘነ ሂዷል። የፈረንሳይ ጦር የባርካን ኃይሎችን ከሳል ቀጠና ለማስወገድ የከፈታቸውን ዘመቻዎች ቀስ በቀስ ቀንሷል። ከአንድ ይዞታው በስተቀር ከሁሉም የሰሜን ማሊ ስፍራዎች ጦሩ ለቀዋል። ጦሩ የማሊ ኃይሎች የራሳቸውን ጸጥታ በተመለከተ መሪነቱን ለመረከብ ዝግጁ ናቸው ሲሉም ተናግረዋል። ተንታኞች ግን የፈረንሳይ ጦር መልቀቅ አንድ ውጤቱ ሌላ አጋር ማስፈለጉ መሆኑ ይናገራሉ። ባባካር ሳሊፍ ትራወሬ አፍሪካ ግሎብ የተሰኘው መቀመጫውን ባማኮ ያደረገ የልማትና የጸጥታ አማካሪ ተቋም ኃላፊ ናቸው። ቁሳቁሶችን በማቅረብ ረገድ ከሩሲያ ጋር የሚደረግ ኦፊሳላዊ ትብብር ለማሊ ጦር በእጅጉ ጥቅም አለው። ሌሎች የአፍሪካ ሀገሮች፣ በተለይ የመካከለኛው አፍሪካ ሪፐብሊክ ፈረንሳይ የጦር መሳሪያዎችን በማቅረብ ረገድ ፍትሐዊነት ይጎድላታል በሚል ደምድመዋል። እኒያ ሀገራት መሳሪያ በጠየቁ ቁጥር ወይ ማዕቀብ አሊያ ደግሞ ሌላ እነዚህን መሳሪያዎች ከማግኘት የሚከለክል ሳንካ ይገጥማል። ሩሲያ ግን ካላንዳች ችግር እነዚህን መሳሪያዎች ማቅረብ ትችላለች። የማሊ ፍላጎትም ይሄው ነውን ያሉት በመስከረም ወር ማሊ ከሩሲያ የተገዙ አራት የጦር ሄሊኮፕተሮችና ሌሎች መሳሪያዎችን ተረክባለች። የማሊ ሽግግር መንግስት የአርብ ዕለት መግለጫ የሩሲያ የጦር አሰልጣኞች በማሊ ስለሚሰሩት ስራ አላብራራም። በጉዳዩ ላይ አስተያየት እንዲሰጡ የተጠየቁት ቃል አቀባይም ጥያቄዎችን ከመመለስ አሊያም ደግሞ ለሀገሪቱ የውጭ ጉዳይ ሚኒስትር ለማስተላለፍ አልቻሉም። አመሰግናለሁ። ሀብታሙንና አኒ ሪዘንበርግን ክቡራትና ክቡራን አድማጮች፣ ተመልካቾች፣ የዌብና የማህበራዊ መገናኛ ተከታዮቻችን ለዜናና ለዜናው ትንታኔ የተያዘው ክፍለ ጊዜ በዚሁ ተጠናቀቀ። ከዚህ ከመደበኛ ስርጭታችን በተጨማሪ በ19ና በ22 ሜትር ባንድ፣ በ19ና በ25 ሜትር ባንድ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል መጠሪያ የሚተላልፍላችሁን ስርጭታችንንም እንድትከታተሉ እንጋብዛለን። ከሁለት ሰዓት ተኩል እስከ ሶስት ሰዓት በኦሮምኛ፣ ከሶስት ሰዓት እስከ አራት ሰዓት በዚህ አሁን እየተከታተላችሁ ባላችሁት በአማርኛ ክፍለ ጊዜ እንዲሁም ከአራት ሰዓት እስከ አራት ሰዓት ተኩል በትግርኛ በቴሌቪዥን፣ በራዲዮ በ ራዲዮ በቴሌቪዥን በሁሉም የመገናኛ ዘዴዎች ላይ እንገኛለን። ተከታተሉን። እንዲሁም ሀሳቦቻችሁን ማጋራት ከፈለጋችሁ ከኛ ጋር በመደበኛው የስልክ ቁጥራችን ሁለት ዜሮ ሁለት ይቅርታ፣ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ቁጥሩን እንዳላሳስትባችሁ ነው። በውስጥ መስመር አስራ አራት በተዘዋዋሪ የስልክ መስመራችን እንድትደውሉልን እንጠይቃለን በተቀመጠው መመሪያ መሰረት ሀሳቦቻችሁን ማኖር ትችላላችሁ። እንዲሁም በኢሜይል ሀሳባችሁን ለማካፈል የምትመርጡ ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ብትልኩልንም ይደርሰናል። በማኅበራዊ መገናኛ ገጾቻችን ላይም ሀሳቦቻችሁን እንደተለመደው ማንሸራሸር ትችላላችሁ። ፌስቡክ ላይ ያለን፣ ኢንስታግራም፣ በትዊተር እንደዚሁ እንገኛለን። ዩቱብ ላይም አለን። በፌስቡክ ላይቭ ስርጭቶቻችንን በቀጥታ ማዳመጥ ይቻላል። እንዲሁም ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም እንዲሁ ታገኙናላችሁ። የምሽቱ ስርጭት ፕሮዲውሰር ኤልያስ አስማረ ነው። የስቱዲዮ ቴክኒሽያን አልሳንቶስ ነው። የቪዲዮና የምስል አቀናባሪው ወይም ቴክኒሽያኑ ራብ ማክሊን ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። እያቀናበሩ በየምሽቱ የምትከታተሏቸውን የቪዲዮ ፕሮግራሞች የሚያቀርቡልን የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። አብራችሁን ቆዩ። አሁን ከምሽቱ ሶስት ሰዓት ከአርባ አራት ደቂቃ ሆኗል። አዲስ አበባ ላይ እስከ አራት ሰዓት ድረስ ከቀሪ ዝግጅቶቻችን ጋር ጠቅላይ ሚኒስትር አብይ አህመድ ለመጪዎቹ በዓላት ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገር ቤት እንዲገቡ ጥሪ ካስተላለፉ በኋላ ቁጥሩ የበዛ ትውልደ ኢትዮጵያ ከየዓለም ክፍል ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። ሪፖርተሮቻችን ኢትዮጵያ ውስጥ ያሉ እንደዚሁም በዩናይትድ ስቴትስ የተለያዩ አካባቢዎች የሚገኙ ዘጋቢዎቻችን ዋሽንግተን ዲሲም ላይ ኢትዮጵያ የገቡትን፣ ለመሄድ ያሰቡትን፣ ያላሰቡትንም ጭምር እያነጋገርን ነው። ያለ ነውም ደረጀ ደስታ ሁለቱን አነጋግሯል። አንድ ከኮሎምበስ ኦሃዮ፣ አንድ ከሜሪላንድ የሚሉትን ስሟቸው ይዟቸው ይቀርባል አሁን በኢትዮጵያ የውጭ ጉዳይ ሚኒስቴር ደኤታ ወይዘሮ ብርቱካን አያና ታህሳስ አምስት የሰጡትን መግለጫ ጠቅሶ የዜና አገልግሎት እንደዘገበው ባለፈው ሶስት ዓመታት ውስጥ ከዳያስፖራው ወደ ዘጠኝ ቢሊዮን ዶላር የሚገመት ገንዘብ ወደ አገር ውስጥ በሐዋላ መግባቱን ገልጸዋል። ይህ በምጣኔ ሀብቱ ላይ የሚኖረውን ድርሻ በመገንዘብ ዳያስፖራው የበለጠ ተሳታፊ የሚሆንበትን ሁኔታ ለማመቻቸት ጭምር የአንድ ሚሊዮን ኢትዮጵያውያን ተጓዦች ለመጪው የኢትዮጵያውያን ገና በዓል ወደ ኢትዮጵያ እንዲገቡ መንግስት ጥሪ ማቅረቡ ይታወቃል። ይህም ጥሪ ለማስተባበር በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ ኮሚቴ መቋቋሙን ተመልክተዋል። የኢትዮጵያ ንግድ ባንክ ስራ አስፈጻሚ አቶ አቤሳኖ ኢትዮጵያውያኑ በቆይታቸው ሆቴሎችን ጨምሮ የተለያዩ አገልግሎቶችን ከያሉበት ሆነው በድረገጽ ሊያገኙባቸው የሚችሉባቸው መድረኮች መመቻቸቱንና ከባንኩም ጋር ደንበኝነት መፍጠር ለሚፈልጉ ባንኩ ዝግጁ ማድረጉን አስታውቀዋል። በዚህ ጥሪ ወደ ኢትዮጵያ እየተዘጋጁ ካሉ ተጓዦች መካከል በኮሎምበስ ኦሃዮ ነዋሪ የሆኑት አቶ ኮርሶ ኮዢ አንዱ ናቸው። ዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ መኖራቸውን የገለጹት ኮርሶ አብረዋቸው የሚሄዱ ጓደኞች እንዳሏቸው ይገልጻሉ። ለምን መሄድ እንዳለባቸው ሲገልጹ ይህን ብለዋል። ጥሪው ማክበር የፈለግንበት ምክንያት በዌስተን ወይንም በአሜሪካውያኖች ወይንም በኤሮፓውያኖች እየተደረገብን ያለ ተጽዕኖ ትክክል ስላልሆነ እና አገራችን ውስጥ ችግር እንዳለ አገራችን ያላችሁ አሜሪካኖች ዜጎች በሙሉ ውጡ፣ ችግር አለ፣ ጦርነት አለ እያሉን ስለነበረ አለመኖሩን ለማሳየት እና ከዶክተር አብይ ጥሪን በማክበር አገራችን ሰላም ሆኑን ለማሳየት ነው መሄድ የምንፈልገው። ትኬቱን በተፈቀደው የሰላሳ ከመቶ ቅናሽ መግዛታቸውን አቶ ኮርሶ ተናግረዋል። እሳቸው የገዙበትን ዋጋ ሲገልጹ ይህን ብለዋል። ያ ትኬት በአሁኑ ሰዓት በጣም ብዙ ሰዎች ወደ ኢትዮጵያ ከመግባታቸው የተነሳ በጣም ውድ ዋጋ ነው ያለው። ግን ከአንድ ሺ ስምንት መቶ እስከ አንድ ሺ ዘጠኝ መቶ ነው። ግን በተደረገው ሰላሳ ፐርሰንት ዲስካውንት እስከ አንድ ሺ ሁለት መቶ ዝቅ ብሏል። በዛ ዋጋ ነው እኔም የገዛሁት። የትግራይ ተወላጅና የዚያ ሕዝብ ክፋይ መሆናቸውን የገለጹት የሜሪላንድ ነዋሪ አቶ ተስፋውን ካሳይ ደግሞ የትግራይ ሕዝብ በኤርትራ ጦር፣ በአማራ ታጣቂዎች ሚሊሻና ፋኖች ተዘርፎ የሚበላ የሚቀመስ የሌለው መሆኑን በመግለጽ ስለ ጥሪው ይህን ይላሉ። ተዘርፎ የሚበላ የሚቀመስ የሌለበት የዓለም ማህበረሰብ ህማጽ ነው ምግብ መድኃኒት ይግባ አናስገባም እያለ መንግስት የራሴ መንግስት የሚለውን መንግስት እና የተለያዩ የኢትዮጵያ ተቋማት ለዚህ ተባባሪ ሆነው እንዲሞት የተፈረደበት የዛ ህዝብ ከፋይ ነኝ እና ይሄ ዝም ብሎ ለስሙላ ጥሪ፣ ሁሉን ያላማከለ የሀገሪቱ ህዝብ ሙሉዕነት የማያካትት በጣም እንደ አጸያፊ ወይም ደግሞ ትክክለኛ ያልሆነ መሆኑን ነው የሚገባኝ። እንኳን እኔ ሌላውም ተሳታፊ መሆን አይገባውም ይላሉ አቶ ተስፋሁን ስለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ህዝብ ምግብ መድኃኒት እንዲያገኝ ነው። መማጸን ያለበት መቃወምም ያለበት የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጡት የጋራ ሪፖርት ጥሰቱ የተፈጸመው በአንድ ወገን ብቻ ሳይሆን በሁሉም ወገኖች መሆኑን አስታውቀዋል። በአፋርና በአማራ ክልል በህዋት ኃይሎች ተፈጽመዋል ስለተባሉት ዝርፊያና ጥሰቶች መግለጫዎች ወጥተዋል። አቶ ተስፋሁን ከአዲስ አበባ ጀምሮ በተለያዩ የኢትዮጵያ ከተሞች የሚገኙ የትግራይ ተወላጆች ከስራ ተባረው ተሰብስበው በየእስር ቤቱ እየታጎሩ ባለበት ሰዓት ይህ ጥሪ ቧልት ነው ብለዋል። አክለውም እና በጣም ምን ያቀልበት በሁሉም የትግራይ ተወላጅ የፈለገውን ዜግነት ይኑረው፣ አሜሪካውም የአውስትራሊያ ወይም ካናዳ ወይም ሊሆን ይችላል ህመም ላይ ነው ያለው። ይሄ ህመም ሁሉም ኢትዮጵያዊ የኔ ህመም ብሎ ለዚህ ህዝብ አብሮ መቆም በሚገባበት ሰዓት አሁን ድግስ ተደርጎ የአለም ህዝብ ምን ይላል እና በዚህ ምክንያት አላስበውም። አዋቂ ለሆነ አርቆ ለሚያስብ ሌላ ኢትዮጵያዊን የምንማጸነው የምጠይቀው ይሄ ነውር ስለሆነ ይልቁንስ ሊያሻግረን ሊሆንም ይችል ሌላ እሳቤ ሌላ የሰላም የውይይት ቀጣዩ ደግሞ ኢትዮጵያም እንደ ኢትዮጵያ እንዴት ብላ ከዚህ ችግር ወጥታ ማህበረሰቡ እንዴት አይነት ግንኙነት ኖሮ የበለጸገ ሪጅን ሰላም የሰፈንበት ሪጅን እንዲሆን በጥልቀት ማሰብ የሚገባበት ሰዓት ነው እንጂ አሁን እዛም እዚህ ኢንተርናሊ ዲስፕለስድ ሆኖ በረሃ ባለንጋ ከቤቱ ወጥቶ መግቢያ ባጣበት ሰዓት ገና በዓል ብሎ ድግስ ነውር ነው። ባለፈው ዝግጅታችን ያነጋገርናቸው አዘጋጆችም ሆነ አቶ ኮርሶ ኮጂ ወደ ኢትዮጵያ የሚሄዱት በአፋርና አማራ ክልል በጦርነቱ ለተጎዱ ወገኖች እርዳታቸውን ለመለገስና አጋርነታቸውን ለመግለጽ መሆኑን ያስረዳሉ። አቶ ኮርሶ የጉዞ ዝግጅታቸውን እንደሚከተለው ይገልጹታል። እኛ እኔ አሁን እንደ በእኔ በኩል ማለት ነው ያዘጋጀኋቸው ኤክስ ተጨማሪ ሻንጣዎች አሉ። የተጨማሪ ሻንጣዎች ውስጥ ብዙ መድኃኒቶች አሉ፣ ተጨማሪ አልባሳቶች አሉ፣ ማስኮች አሉ። ይሄንን በራሴ ወጪ ከበር በማድረግ ይዤ ለመሄድ አስቤያለሁ። በተጨማሪ ደግሞ መንግስት አንድ ኤክስትራ ሻንጣ ይፈቀድላቸዋል የሚል ነገር አለ። ያን እስክ ምን ያህል ተግባራዊ እንደሆነ ቼክ እያደረኩኝ ነው። ያም ከተገኘ ብዙ ሌሎች ጓደኞቼንም አስተባብሬ ይህንን እያደረኩ ነው ያለሁት። ይዘን እንገባለን። በሰሜኑ ሀገራችን ክፍል ላይ የተደረገውን ጦርነት ወይም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደን ልንደርስላቸው ሀሳብ አለን። ጠቅላይ ሚኒስትር አብይ አህመድ ትናንት ሰኞ ወደ አገር ቤት ለመጡ የዲያስፖራ ማህበረሰብ አባላት ባስተላልፉት መልእክታቸው የተጎዱ አካባቢዎችን እንድትጎበኙ ወገናችሁን እንድታንጹና እንድትደግፉ አደራ ላለሁ አሸባሪው ህወሓት በወገናችን ላይ ያደረሰውን ልክ የሌለው ግፍና መከራ በአይናችሁ አይታችሁ አይኔን ግንባር ያርገው ላለው ዓለም እንድትገልጡ ላሳስባችሁ እወዳለሁ። አንዳንድ ተቋማት ባዘጋጇቸው መርሃ ግብሮችም ላይ ተሳተፉ፣ የቱሪስት መዳረሻዎችንም ጎብኙ፣ የልማት ሥራዎቻችንንም ተመልከቱ ብለዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ አንዳንድ ሀገሮች ዜጎቻቸው ኢትዮጵያ ለቀው እንዲወጡ ይወተውቱ የነበረበት ጊዜ ቢኖርም ወደ ኢትዮጵያ ለመሄድ የተዘጋጁት አቶ ኮርሶ ኮጂ ግን ይህ ሐሰት መሆኑን ለማረጋገጥ የሚሄዱ መሆኑን ይገልጻሉ። የዚህ ጉዞ ተሳታፊ እንዳይሆኑ ስለሚቀሰቀሱትም ሰዎች ይህን ብለዋል። ያ ሰዎች እንግዲህ የተለያየ ነገር ሊሉ ይችላሉ። ግን እውነታው ሀገራችን ሰላም ናት። ሀገራችን ውስጥ ብዙ ውጫዊ ዜጎች ዲፕሎማት ሰዎች እየኖሩ ነው ያሉት። ይህንን ደግሞ እነዚህ የሚሉትን ሰዎች ደግሞ እኛ ኢትዮጵያኖች ተባብረ በ ወደ ሀገራችን በመግባት ያንን በማሳየት እውነታውን መግለጽ ነው እንጂ ለምን ይሄን አላችሁ ማለት አንችልም። ምክንያቱም እነኚህ ሰዎች እየተገዙ ወይንም ደግሞ እየተታለሉ ያሉት በውጫውያን ዜጎች ወይንም ደግሞ በባንዳዎች ወይንም ኢትዮጵያን ለማጥፋት ከሚፈልጉ ወገን በማበራቸው እውነታው አይታያቸውም። ወይንም ደግሞ እያወቁ ይህንን የሚያደርጉ የእኛም አገር በውጭ የተገዙ ባንዳዎች አሉ ማለት ነው። እስካሁን ኢትዮጵያ ለገቡት ከውጭ ለመጡት የዳያስፖራ አባላት በነገው ዕለት በ አንድነት ፓርክ ዝግጅት እንደሚደረግም ተገልጿል። ለአሜሪካ ድምፅ ራዲዮ ደረጀ ደስታኔ፣ ጤና ይስጥልኝ። አመሰግናለሁ ደረጀ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዛሬ ታህሳስ አስራ ዘጠኝ የቁልቢ ገብርኤል ንግሥ ነው። ለዚህ ንግሥ ደግሞ ከተለያዩ የዓለም ክፍሎች ወደ ኢትዮጵያ የገቡትን ትውልደ ኢትዮጵያ ጨምሮ ብዙ ሰው ተገኝቷል። ቁልቢ ላይ ሪፖርተራችን አዲሱ ቸኮልም እዚያው ተገኝቶ ነበረ። ወዲያውም የፈረንጁ የ2021 ዓመት እየወጣ ነው እና ያለፈውን ዓመት እንዲገመግሙለት ለመጪው የሚያስቡትን እንዲነግሩት ብዙዎቹን ጠይቆ ነበረ። 21 ፈታኝ ነበር ብለውታል በ ሁለት የተሻለ ነገር እንደሚጠብቁ ተስፋ እንደሚያደርጉ ነግረውታል ወደዚያ የ2014 የቁልቢ ገብርኤል አመታዊ ንግስ ከመላ ሀገሪቱ በርካታ ምእመናን በታደሙበት በሰላም ተጠናቋል በድሬዳ ከተማም ሆቴሎች አልጋ ጨርሰው እንግዶችን በድንኳን እስከማሳደር ደርሰው ነበር ለዚህ ክብረ በዓል ከመጡ ምእመናን መካከል በውጭ ለሚኖሩ ኢትዮጵያውያን የተደረገውን ሀገራዊ ጥሪ ተቀብሎ ከጣሊያን ቱሪን እንደመጣ የነገረን አቶ በለጠ ሰሙ ጦርነቱን በአስጨናቂነት ሲያስታውሰው፣ ይህንን ተከትሎ የህዝቡ አንድ መሆን ስሜት ግን በአሁንታዊ ጎኑ ይጠቀሳል ይላል። ጦርነቱ ነበረ። ሙሉ በሙሉ ጦርነት ላይ ነበረች ሀገሪቷ። ብዙ ነገሮች ስትረስፉል ነበሩ አሴ ካንትሪ አስጨናቂ ነበረ። በጣም እስፔሻሊ ደግሞ ውጭ ሀገር ስትኖር ግራውንድ ላይ ያለውን እውነታ ስለማታውቀው ብዙ ታስባለ፣ ትጨነቃለ። በታደሴም ታይም ደግሞ ጥሩ ጎኑ ብዬ ማስበው አገሪቷ ውስጥ እና ከሀገሪቷ ውጭ የነበረው የህዝቡ መተሳሰብ፣ መነሳሳት፣ አንድ የመሆን ስሜት ኦን ቶፕ ኦፍ ዳት ደግሞ ኖ ሞር የሚባለው ሙቭመንት ተፈጥሮ ኢንተርናሽናል የነበረውን ጫና መቋቋም ተችሏልና ጥሩ ነገር ነው ብዬ አስባለውኝ። አን ደግሞ ኢትዮጵያዊነት የሚለው ስሜት ያደገበትም አመት ነው ብዬ አስባለሁ። ኦቨር ኦል ወዝ ኖት ጉድ ር ከጦርነቱ ባሻገርም ሌሎች ጥሩና ጥሩ ያሉኑ ትዝታዎች አሉት አቶ በለጠ ግን ጥሩ ነገር ምንድነው? ምርጫው ለምሳሌ በስኬታማነት አልቋል። ዊችዝ ጥሩ የሚባል እምርታ ነው በእኔ እይታ። ሌላኛው ነገር ደግሞ ሁለት አዲስ ክልሎች ተፈጥረዋል። ሶ ነጻነታቸውን እና ራሳቸውን ለማስተዳደር የሚፈልጉ ሰዎች ጥያቄያቸውን በሰላማዊ መንገድ መመለስ እንደሚችል ያሳየ ነገር ነው እና ጥሩ ነው ብዬ አስባለሁ። መጥፎ ሳይዱ ያው ሌላ መጥፎ ሳይድ ብዬ የማስበው መፈናቀሉ፣ በተለያየ ሀገሪቷ ቦታዎች ላይ ያለው ድርቅ፣ ረሃቡ እና ደግሞ ስፔሻሊ ደግሞ ዘመዶቻችን ናቸው ወይንም ደግሞ አላይ ናቸው ብለን የምናስባቸው ሀገሮች ኢንተርናሽናሊ ጫና ሲያደርጉብን ነበር እና ያን እንደ መጥፎ ነገር ነው ማየው። ኦር እንደ ኔጌቲቭ ሳይድ አየዋለሁ። በሀገሪቱ ሰላም እንዲሰፍን ለመጸለይ ለመጀመሪያ ጊዜ ወደ ቁልቢ መጥቻለሁ ያለችን ክብርት ያለነ የተባለች አዲስ አበባ ከተማ ነዋሪ ሁለት ሺ ሀያ አንድን በመጥፎ ጎኑን የምታስታውሰው ሺ ሀያ አንድ በእውነት ለመናገር በጣም አስቀያሚ ጊዜ ነው ያለፈው። ሰው ተሰደዋል። ትምህርት ቤቶች ሩቅ የሆኑት ዩኒቨርሲቲዎች ተቋርጧል። መልካም ነገሮቹም አሉ መልካም ነገሮችም ተሰርተዋል ለምሳሌ ምርጫ በየኢፋውን የተካሄደው በጥሩ ሁኔታ ነው ያለፈው ምንም አይነት ችግር አልተፈጠረም ግርግር አልተፈጠረም የሚያሳዝነው ግን እዛ የሚንገላታ ያለው ህዝብ እዚህ የሚንገላታ ያለው ህዝብ ያሳስባል ያሳዝናል በጣም ይሄ ነው እና ለእኔ ጡር አይደለም ሁለት ሺህ አንድ ያው ችግሮች የሉም ማለት አይደለም ግን ለዚህ ሁላ ራሱ የመጣሁበትን እግዚአብሔር ሰላም ያምጣው ነው የሚለው የእውነት ሰላም ይመጣል ሁለት ወንድማማቾች ነው የተኮራረፉት፣ ይታረቃሉ አምናለሁኝ። እሱን ነው ተስፋ የማረገው። ለዛው እለት ምን የመጣሁት ከአዳማ የመጡት አቶ አቡሌ ጋሻው የፈረንጆች 2021 የተካሄደውን ብሔራዊ ምርጫ በበጎ ጎኑ ሲያስታውሱት፣ ህወሀት አስነስቶታል ያሉትን ጦርነት ደግሞ ባለታዊ ጎን ነው የሚያስታውሱት። 21 የነበረው ለኢትዮጵያ፣ ለሀገራችን እጅግ ፈታኝና በጣም ከባድ ጊዜ ነበር የነበረው። ከዛው የሚያክል በጣም ጥሩ ነገሮች ያለፉ ነገሮች ነበሩ። ያው እንደ ሀገር ሰላማዊ ምርጫ ተካሂዶ መንግስትም ህዝቡ የሚወደውንና የፈቀደውን የኔ ነው የሚለውን መንግስት ፈጥሯል ማለት መስርቷል። ግን ያው ከዛም አንጻር ደግሞ የነበረው በላያችን የተሰራው ነገር እጅግ በጣም አስቀያሚ ነበረ። ያ እጅግ በጣም በውስጥ የከባድ ጠባሳንና ችግር እንደ ሀገር አማራ ክልል አፋር በተለያዩ ቦታዎች የወሰዱ በወሎ የወሰዱ ዳሜጆች እጅግ በጣም የሚያሳዝን ነው። አዲስ አበባ አቅራቢያ ወለታዊ የተባለች ከተማ እንደመጡ የነገሩ አቶ ሲሳይ የተባሉ ምዕመን ደግሞ የህዝቡ አንድነት መላላት በፈረንጆች 2021 ለብዙ ችግር ዳርጎናል ይላሉ። ስሜ ሲሳይ ከዳኝ መጥ ይባላለው። የመጣሁት ከወለታዊ አካባቢ ነው። ሁልቢን በዓል ለማክበር እዚሁ ድሬዳዋ ተገኝቻለሁ። በዓሉም ደስ ይላል፣ ድባቡም ጥሩ ነው። ባሳለፍ ነው ዓመታቶች የሀገሪቷ ወቅታዊ ችግር የተከሰተብን ችግር የምለው ሰው በብሔርተኝነት ተከፋፍሎ ለዚህ ደርሰናል። አንድ ብንሆን ኖሮ የአንድ እንኳን አንድ ክልል አለም አንድ ሀገር አያቀተንም። ለምሳሌ ከግብፅ ጋር ግጭት ነበረብን ከዚህ በፊት ያንን በድል ተወጥተነዋል። ግን አሁን የክልል ችግር ላይ አንድ ብንሆን ኖሮ ሁሉም በብሄር ባይከፋፈል ኖሮ ለክልል አንድ ኢትዮጵያዊ እንደዚህ ሽንፈት ያደርስብንም ነበረ። እንደዚህ አይነት ደግሞ አሰቃቂ ነገሮች አይከሰቱብንም ነበር። ግን አንድነት የሚባል ነገር ገና ይቀረናል ብዬ ነው ማስበው። በአዲሱ 2022 ምን እንደሚጠብቁ የጠየቅናቸው አስተያየት ሰጪዎች ሰላም ላይ ያተኮረ አስተያየት ነው የሰጡን። ብርክት ያለነ ሰላም፣ ሰላም ማንም ጣልቃ ያልገባበት ሰላም፣ ሰላም የመጀመሪያው ሰላም እንዲመለስ አንድነታችን እንዲመለስ የማንም የማንም ዘር አይደለውም። እኔ ትግሬ ተወላጅ ነኝ። ሰላም ነው የምኖረው። ይኸው ትግሬ ሁኜ እየመጣሁ ነው። ምንም ያጋጠመ ነገር የለም። ምክንያቱ ያም አገሬ ይሄም አገሬ ነው። አንድ ነኝ፣ አንድ ነው። ሁሉም ለእኔ ሰላም እንዲሆን እንፈል አመሰግናለሁ። አዲስንም በፕሮግራሙ ላይ በዝግጅቱ ላይ አስተያየቶቻቸውን የሰጡንንም፣ ይህ ዝግጅታችን ይቀጥላል። ወደፊትም ሌሎችንም እያነጋገርን የተለያዩ አስተያየቶችና ዘገባዎቻችን እናቀርብላቸዋለን። የዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦች ስም ሰናበታችኋለሁ። ሶሎሞን አባትን ያስተናገድኳችሁ እስካሁን ድረስ ጤና ይስጥልኝ። በደህና ይምሹ። Di <laughs> biyu